እግዚአብሔር አምላካችንን እናመሰግናለን። የገላትያን መጽሐፍ እያጠናን ነው እና አንዳንድ አስገራሚ ነገሮች አሉበት። ባለፉት ጊዜያት እንደተናገርኩት የገላትያ መልእክት ለክርስትና እምነት በጣም ጠቃሚ የሆነ መጽሐፍ ነው እና ባለፈው ሳምንት ሐዋርያው ቅዱስ ጳውሎስ በምዕራፍ ሶስት ላይ የገላትያ ሰዎች የወንጌል እምነት የተሰበከላቸውን የወንጌል እምነት ጥለው ግልጽ የሆነውን እምነት ጥለው ውስብስብና ግራ የተጋባ አመለካከትና አይነት የተዛባ የእምነት አይነት ውስጥ ገብተው ስለነበረ፣ ጳውሎስ ማነው አዚም ያደረገባችሁ የሆነ የሆነ አይምሯችሁን ያሳታችሁ ሰው መኖር አለበት የሚለውን ነገር ይናገር እንደነበረእና። ሰው እንዴት ነው የሚስተው? ለምንድን ነው የሚስተው? የሚባሉትን ነገሮች በሙሉ ተመልክተናል እና ዛሬም ብዙዎች ትክክለኛ ባልሆነ እምነት እውነተኛ ባልሆነ ግን እውነት በሚመስል የተምታታ አይነት እምነት ውስጥ እና ግንዛቤ ውስጥ ስለሚኖሩ ተስፋ ሳይኖራቸው ያለ ተስፋ በጣም አሰቃቂ በሆነ የተሳሳተ እምነት ውስጥ እንዳሉ ነው የምንመለከተው እና ዋናው ርዕሴ ዛሬ እንደምታዩት እዚህ ስላይዱ ላይ ለአብርሃም የተሰበከ ወንጌል ነው የሚለው እና ሐዋርያው ቅዱስ ጳውሎስ እየቀጠለ በቁጥር ስድስት ላይ ሲመጣ ተመልከቱ፣ ቁጥር ስድስትን እንዲሁ አብርሃም በእግዚአብሔር አመንና ጽድቅ ሆኖ ተቆጠረለት ብሎ እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ብሎ መጽሐፍም እግዚአብሔር አህዛብ በእምነት እንዲጸድቁ ወይም እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። በጣም የሚገርም ነው። የርዕሴ ለአብርሃም የተሰበከው ወንጌል ነው የሚለው እና መግቢያ ላይ ያስቀመጥኩት ነገር ወንጌል የሚባለው እምነት አሁን እኔና እናንተ የምናምነው እምነት ወይም ደግሞ አሁን እየተነገረን ያለው እምነት አንዳንድ ሰዎች ዘመን አመጣሽ ይመስላቸዋል፣ ግን መጽሐፍ ቅዱስ ሐዋርያው ጳውሎስ ለገላትያ ሰዎች የሚነግራቸው ወንጌል እኮ በብሉይ ኪዳን የተጀመረው እና በአብርሃም ነው የተጀመረው። ምክንያቱም ምንድን ነው እነዚህ አይሁድ አድራጊዎቹ በዚህ በገላትያ ቤተክርስቲያናት እየተዘዋወሩ የአብርሃም እምነት የመገረዝ እምነት ነው፣ የስርዓት እምነት ነው። ስለዚህ እምነት ሲደመር መገረዝ ወይም ስርዓት ነው የሚያድነው የሚለውን ይናገሩ ስለነበረ ጳውሎስ የሚነግራቸው ኖ ኖ ለአብርሃም የተሰበከው ወንጌል የተሰበከው ራሱ በእግዚአብሔር ነው እና እግዚአብሔር የሰበከው ደግሞ ለአብርሃም የሰበከው ደግሞ እነዚህ አይሁድ አድራጊዎቹ እንደሚሉት አይነት እምነት አይደለም። እና በጣም የተለየ ነው እያለ ነው እየነገራቸው ያለው። እና እንደውም ጳውሎስ አሁን እዚህ ጋ የአብርሃምን ታሪክ ተናገረ እንጂ ወንጌል መሰበክ የጀመረው ገና አዳምና ህዋን በኃጢአት በወደቁበት ጊዜ ነው። ዘፍጥረት ምዕራፍ ሶስትን ብትመለከቱ ዘፍጥረት ምዕራፍ 3 ቁጥር 15 ላይ አዳምና ህዋን በኃጢአት ወደቁ። ከዛ ራሳቸውን ለመሸፈን የቅጠል አገለደሙ። እግዚአብሔር ተገለጠና እዛ ቦታ ላይ የመጀመሪያው ወንጌል ወይም ፕሮቶ ኢቫንጀሊዮን የሚባለውን ቁጥር 15 ላይ እግዚአብሔር ተናገራቸው በሴቲቱና በእባብ መካከል በሴቷ ዘርና በእባቡ ዘር መካከል ጠላትነት እንደሚያደርግ እና ጌታ ኢየሱስ የሴቷ ዘር እሱ መጥቶ የእባቡን ጭንቅላት እንደሚቀጠቅጥ እና ወንጌል እንደሚሰበክ ጌታ እግዚአብሔር ለአዳምና ለሔዋን ሰበከላቸው እና አሁን አብርሃም የሚለው እዚህ ጳውሎስ የሚለው ለአብርሃም የተሰበከው ወንጌል የመጽሐፍ ቅዱሱ ወንጌል ነው። አይሁድ አድራጊዎቹ የሚሉት ነገር አይደለም ብሎ አይሁድ አድራጊዎቹ የተሳሳቱ ናቸው። እናንተን አዚም እንዳደረጉባችሁ ያደረጓችሁ ሰዎች የተሳሳተ ነገር ነው የነገሯችሁ። ና እምነቱ የጀመረው ከዘፍጥረት ጀምሮ ነው። ዘመን አመጣሽ ወይም አዲስ አይደለም። ለአብርሃም የተሰበከው ይሄ ነው እያለ ነው እያስረዳቸው ያለው እና ዛሬ እኔ እንድንመለከት የምፈልገው ለአብርሃም የተሰበከው ወንጌል ነው ለአብርሃም የተሰበከው ወንጌል ምንድን ነው? እራሱ እግዚአብሔር ነው ሰበከው የሚባለው እና ምንድን ነው፣ ምንድን ነው ይዞቱ እና ውጤቱስ ምንድን ነው የሚለውን ጥቂት ነጥቦችን በመነካካት አብረን እንድናየው እፈልጋለሁኝ። እና የመጀመሪያው ነጥቤ ለአብርሃም የተሰበከው ወንጌል የሚል ነው። ቁጥር ስምንት ማንሳት እፈልጋለሁ። ቁጥር ስምንት እንደዚህ ይላል፣ መጽሐፍም እግዚአብሔር አህዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ማን ነው ሰባኪው? እግዚአብሔር ነው። እግዚአብሔር ለአብርሃም ወንጌልን ሰበከ እና ወንጌል የተሰበከው ለአብርሃም በራሱ በእግዚአብሔር ነው። ይህንን መመልከት የምንችለው ዘፍጥረት ምዕራፍ 12፣ ዘፍጥረት ምዕራፍ 15፣ ዘፍጥረት ምዕራፍ 17። እነዚህ ሶስቱን ዋና ዋና ምዕራፎች ስንመለከትና ስናጠና ነው። ዘፍጥረት ምዕራፍ 12 ላይ ስትመለከቱ ምን አለው? እግዚአብሔር ለአብርሃም እኔ ወደማሳይህ ሀገር ከአገርህ ከዘመዶች ከምድር ተለይተህ ውጣ ብሎ ነው የተናገረው። እግዚአብሔር እንደተገለጠለት እግዚአብሔር እንዳነጋገረው እግዚአብሔር እዛ ቦታ አስደናቂ የበረከት ቃል ኪዳንን እንደሰጠው ነው የምናየው እና ዘፍጥረት ምዕራፍ 12 ላይ ምን አለው? እግዚአብሔር ዘርህን እባርከዋለሁ፣ እንደ ምድር ዳር አሸዋ አበዘዋለሁ፣ ዘርህ የማይቆጠር ይሆናል ብሎ እግዚአብሔር ቃል ኪዳን ገባለት እና የሚባረኩህን እባረካለሁ የሚረግሙህን እረግማለሁ ብሎ እግዚአብሔር የርግማንና የበረከትን በረከት ለአብርሃም እንደተናገረ እናያለን አሁን ሁለት ምዕራፎችን አልፎ ምዕራፍ 13 እና ምዕራፍ 14 ን ምዕራፍ 15 ላይ ስትመጡ አብርሃም አንድ ጥያቄ ጠየቀ እግዚአብሔርን ምን ብሎ ጠየቀው እንዴ እባረካለሁ ትለኛለህ፣ ዘርህን እንደ ምድር አሸዋ አበዛዋለሁ ትለኛለህ፣ ግን ልጅ እንኳን የለኝም ብሎ እግዚአብሔርን ጠየቀው እና አብርሃም አልወለደም፣ ሚስቱም ሳራ መካን ነበረች። እግዚአብሔር ምን አለው? ሚስትህ አብርሃም ትወልዳለች እና ዘርህም እንደ ባህር ዳር አሸዋ ይበዛል አለና ከዛ በኋላ ቃል ኪዳኑን በደም ማህተም አረጋገጠለት እና አሁን እዚህ ጋር ለአብርሃም የተሰበከው ወንጌል ምን አይነት ወንጌል ነበረው መሰላችሁ? ጥቂት ነገሮችን እንድታ እፈልጋለሁ የእግዚአብሔር የበረከት ቃል ኪዳን ያለበት ወንጌል ነው። ሁለተኛ ደረጃ ደግሞ ይሄ የበረከት ቃል ኪዳን ያለበት ወንጌል በምን የተረጋገጠ ነው? በመስዋዕት ደም የተረጋገጠ ነው። ይሄንን የምናየው ምዕራፍ 15 ላይ ነው። አሁን ሐዋርያው ቅዱስ ጳውሎስ የሚናገረው እግዚአብሔር ለአብርሃም አስቀድሞ ምን አደረገ? ወንጌል ሰበከ። ወንጌልን፣ ይሄንን የምስራቹን ዜና፣ አንተ በእኔ መባረክ ትችላለህ። አሁንም የአዲስ ኪዳን ወንጌል ልክ እንደዚህ ነው። በእግዚአብሔር መባረክ ትችላለህ ትችላለሽ የሚልን ነገር ነው። እግዚአብሔር እየተናገረ ያለው እና ቃል ኪዳኑ ያነጣጠረው በእግዚአብሔር ስራና የፍቅር ደግነት ነው በሰዎች ማንነትና ምንነት ላይ አይደለም። የእግዚአብሔር ቃል ኪዳን የተመሰረተው በራሱ በእግዚአብሔር ደግነት። እኔ ምን ብየዋለሁ? የፍቅር ደግነት ብየዋለሁ። እዚጋ የፍቅር ደግነት የሚለውን በቀጥታ ይሄንን ቃል ሁለቱን አብሮ ማካሄድ አስፈላጊ ነው ብዬ አምናለሁ እኔ ምክንያቱም ብሉይ ኪዳን ላይ ጸጋ የሚለውን ቃል የምታዩት የእግዚአብሔር ላቪንግ ካይንድነስ ነው የሚለው። ላቪንግ ካይንድነስ ማለት የፍቅር ደግነት ነው። የእግዚአብሔር የፍቅር ደግነቱ ላይ የተመሰረተ ቃል ኪዳን ነው። አብርሃም ስለጠየቀ አይደለም። አብርሃም ጥሩ ሰው ስለነበር አይደለም። የአብርሃምን ታሪክ ቀደም ብሎ በኤፍራጥስና ጤግረስ ወንዝ መካከል ከነበሩ ብሔረሰቦች አሁን ኢራቅና ኢራን መካከል የነበረ ሰው ነው ጣዖት አምላኪ ነበር እንደ ማንኛውም ሰው። እና እግዚአብሔር እዛ ቦታ ተገልጦ ነው። እንዳውም ጣዖት ሰራተኛ ቀራጭም እንደነበረ ነው ከአባቱ ከቤተሰቦቹ ጭምር የሚናገረው እና ከዛ መካከል ነው እግዚአብሔር አብርሃምን ያወጣው። እንዴት አወጣው? በፍቅር ደግነቱ ነው ያወጣው። እኛንስ እንዴት ነው ወደ እውቀት የሚያመጣን? በራሱ በእግዚአብሔር የፍቅር ደግነት ነው። ግን ይሄ የፍቅር ደግነቱ በምን ላይ የተመሰረተ ነው? በመስዋዕት ላይ የተመሰረተ ነው። እና አብርሃም በዚህ በእግዚአብሔር የፍቅር ደግነት ወደ እግዚአብሔር ሲቀርብ እንደ ማንኛውም ሰው ኃጢአተኛ ስለሆነ እግዚአብሔር መቀረብ የሚችለው በመስዋዕት በኩል መሆኑን እግዚአብሔር አሳይቶት ዘፍጥረት ምዕራፍ 15 ላይ የመስዋዕትነትን አስደናቂ ነገር ሲናገረው እንመለከታለን ይሄ የምን ምሳሌ ነው መሰላችሁ ጌታ ኢየሱስ ክርስቶስ ወደፊት መጥቶ አሁን ለብሉይ ኪዳን ሰዎች ማለት ነው። ወደፊት መጥቶ በቀራኒው መስቀል ላይ እንደሚሰዋ እና በሱ የሚያምኑ ሰዎች የዘላለም ህይወት እንዲያገኙ የተነገረ አስደናቂ የትንቢት እውነት ነው። ስለዚህ አሁን አብርሃም ያደረገው ነገር ምንድን ነው? አብርሃም እግዚአብሔር ባደረገው በሰጠው መገለጥ በተናገረው ቃል ኪዳን ደግሞም በሰጠው የመስዋዕት አቀራረብ መሰረት አመነ ከዛ በኋላ ጽድቅ ሆኖ ተቆጠረለት እና እንደዚህ አይነት ነገር ነው። ዘፍጥረት ምዕራፍ 15 ቁጥር 6 ላይ መጀመሪያ የተገለጠው አብርሃምም እግዚአብሔርን አመነ ይላል፣ ከዛ ጽድቅ ሆኖ ተቆጠረለት። ገላትያ ምዕራፍ 3 ቁጥር 6 ላይ የተደገመው ያው አረፍተ ነገር ነው። እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። ታያላችሁ ብሉይ ኪዳን ያለው ቃል ቃል በቃል እዚህ ገላትያ ምዕራፍ 3 ቁጥር 6 ላይ ነው የተገለጠው። እዛ ዘፍጥረት ምዕራፍ 15 ቁጥር 6 ላይ የተገለጠው አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። እግዚአብሔር ፊት ሰው መጽደቅ የሚችለው ብሉይ ኪዳን የተሰበከው ስብከት በእምነት ነው፣ አንዳንድ ስራዎችን በማከናወን የእግዚአብሔርን ጽድቅ ለመግዛት በስራችን ወይም በመልካም ነገራችን ለመግዛት በማሰብ በማሰብና ልዩ ልዩ ጥረቶችን በማድረግ አይደለም። በእርግጥ ከጸደቅም በኋላ ልክ እንደ እግዚአብሔር ቃል መመላለስ ይጠበቅብናል። እኔ ይህንን ሀሳብ ከዚህ ክፍል ላይ እንድንረዳ ስፈልግ ይሄ በጣም አስፈላጊ የወንጌል መሰረታዊ ስር መሰረት እንደሆነ እንድታዩና በዚህ እውነት ላይ ልባችሁን እንድታሳርፉ በማሰብ ነው። ስለዚህ የቁጥር ስድስት አነጋገር ይህንን ያሳይና ግን እዚህ ጋ አንድ አረፍተ ነገር አስቀምጫለሁኝ። ማንኛውም ኃጢአተኛ ማንም ልጅ ይሁን አዋቂ፣ የተማረ ይሁን ያልተማረ፣ ሴት ይሁን ወንድ ወደ እግዚአብሔር መጥቶ በወንጌል እምነት መሰረት በእግዚአብሔር ላይ እምነቱን ካደረገ በእግዚአብሔር የተስፋ ቃል እግዚአብሔር በሰጠው መስዋዕት በክርስቶስ ኢየሱስ እምነቱን ካደረገ ይድናል ነው ወንጌል የሚለው። እና ለዚህ ነው ዓላማውን እንዳውም ቁጥር ስምንት ላይ መጀመሪያ እንዲጻፍ ያደረግኩት። ቁጥር ስምንት ላይ ዓላማውን ታያላችሁ። ለገላትያ ሰዎች ሐዋርያው ቅዱስ ጳውሎስ ሲናገር፣ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ምንድን ነው ዓላማው? ለአብርሃም የተሰበከው ወንጌል ብላችሁ ብታዩ አሕዛብ በሙሉ በክርስቶስ ኢየሱስ ላይ ልክ አብርሃም ባመነው እምነት አይነት እምነት ቢያምኑና ተስፋቸውን በዛ ላይ ቢያደርጉ አሕዛብ በሙሉ እንዲድኑ በአብርሃም በኩል በርግጥ በአብርሃም በኩል ማለት አብርሃምን በማመን አይደለም፣ በአብርሃም ዘር በኩል ማለትም በክርስቶስ ኢየሱስ እምነታቸውን ካደረጉ ልክ አብርሃም እንዳመነ በወንጌል የተስፋ ቃል ኪዳን እና በተሰጠው መስዋዕት ላይ ካመኑ እንደሚድኑ ይህንን ቃል ለአብርሃም እንደሰጠ ነው የምንመለከተው። እንግዲህ እግዚአብሔር አምላካችን ለአብርሃም የተሰበከውን ወንጌል እንድንረዳ፣ እንድናስተውል ልክ ለእኛም የተሰበከው ወንጌል ምን አይነት ነው ብለን ወንጌል ብሉይ ኪዳንና አዲስ ኪዳን ላይ ያለውን አንድነትና ወጥነት እንድናስተውል ከዛም ፈቀቅ እንዳንል እንደዚህ አይነት ነገርን እንድንረዳ ፈልጓል። እግዚአብሔር የተመሰገነ ይሁን። ስለዚህ ለአብርሃም የተሰበከው ወንጌል በቃል ኪዳን ላይ የተመሰረተ ነው። ቃል ኪዳኑ ደግሞ እውነት የሆነው በተሰጠው የመስዋዕትነት፣ የደም መስዋዕትነት አማካኝነት ነው። እነዚህን ሁለት ነገሮች መያዝና ማስተዋል አለብን። አሁን ወደ ሁለተኛው ነጥብ ይመጣለሁኝ። ለአብርሃም የተሰበከው ወንጌል ይዘቱ ምንድን ነው? ኮንቴንቱ ውስጡ ያለው ይዘት ምንድን ነው? እዚህ ጋር አምስት ነጥቦችን ለማስቀመጥ ሞክር ያለሁኝ። እንደምትመለከቱት እንግዲህ ቁጥር 6 እስከ 9 ላይ ባለው ነው ትኩረት ማደርገው? እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። ቁጥር ስምንት ላይ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም እግዚአብሔር አስቀድሞ ሰበከ። ወንጌል ሰባኪው እግዚአብሔር ነው። አሁን በትክክል እውነተኛ ወንጌል የሚሰብኩ ሰዎች ካሉ በዚህ ምድር እግዚአብሔር በብሉ ኪዳን የሰራውን ስራ ነው ማለት ነው የሚሰሩት። ይህንን መገንዘብም ጥሩ ነው እና ምንድን ነው ይዘቱ እዚህ የመጀመሪያው ነጥብ ላይ የተናገርኳቸውን አንዳንድ ነገሮች ያካተተ ይዘት ነው። በደንብ ልባችንና ውስጣችን እንዲሰርጽ ስለምፈልግ ነው። የወንጌሉ ይዘት አንደኛ መሰረቱ የእግዚአብሔር ቃል ኪዳን ነው። የወንጌል ለአብርሃም የተሰበከው የወንጌል ይዘት፣ ስለዚህ የእግዚአብሔር ቃል ኪዳን ምንድን ነው የሚለው፣ አንደኛ አንተን እባርካለሁ ራስህን ነው የሚለው ተመልከቱ። እግዚአብሔር ዘፍጥረት ምዕራፍ ሶስት ላይ አብርሃምን ከጠራ በኋላ እባርካለሁ፣ እንዳውም አንተን ብቻ አይደለም እባርከው፣ ዘርህን እባርካለሁ እና አንተን የሚባርከውን በሙሉ እባርካለሁ፣ እንዳውም አንተን የሚረግም ካለ እረግማለሁ ብሎ ነው የተናገረው። ስለዚህ ይዘቱ አብርሃምን እባርካለሁ በሚለው ላይ ነው። በሁለተኛ ደረጃ ደግሞ በአንተ ዘር በኩል ሌላውን አህዛብን በሙሉ ወደዚህ እምነት የሚመጣውን በሙሉ እባረከዋለሁ የሚልም ንግግር ነው እግዚአብሔር የተናገረው። እና ይህም የሚሆነው በእርግጥ በአንድ እና በአንድ መንገድ ነው በመሲሁ በጌታ በኢየሱስ ክርስቶስ መንገድ ነው። እና በረከቱን ጥቂት መናገር እፈልጋለሁ። የእግዚአብሔር ቃል ኪዳን ለአብርሃም በተሰበከው ወንጌል ውስጥ ያለው የወንጌል ይዘት ቃል ኪዳኑ መንፈሳዊ ምድራዊ በረከትን ሁሉ ያጠቃለለ ነው እና መንፈሳዊውን ጥቂት ላንሳው። መንፈሳዊ በረከት ከእግዚአብሔር ጋራ መታረቅ፣ ከእግዚአብሔር ጋራ ሰላምን መመስረት፣ ደህንነትን መቀበል፣ የዘላለም ሕይወትን ማግኘት እና በዚህ ምድር ላይ እውነተኛ ደስታ፣ እውነተኛ ሰላም፣ እውነተኛ እረፍት፣ እውነተኛ እርካታ፣ ደግሞም የእግዚአብሔር ጥበቃና ምሪት ያለበትን ሕይወት መኖር ነው። እዚ ጋ መጨረሻ ላይ ደስታንም ሁሉ እግዚአብሔራዊ የሆነ ደስታንም ሁሉ የሚጨምር ነገር ነው። ምድራዊ በረከትም አለበት። ምድራዊ በረከቱን እዚ ጋ አልዘረዘርኩትም፣ ግን ምድራዊ በረከቱ ምን ላይ ያተኮረ ነው? እውነተኛ አማኞች የሚያስፈልጋቸው ነገር ሁሉ በህይወት ዘመናቸው ሳይጎልባቸው እንዲኖር እግዚአብሔር አምላክ ያደርግላቸዋል። ለዚህ ነው ማቴዎስ ወንጌል ምዕራፍ ስድስት ላይ ጌታ ኢየሱስ ክርስቶስ ሲናገር ምን አለ። ሰዎች ስለ ልብስ እና ለነፍሳቸው ስለሚበሉት፣ ስለሚጠጡት፣ ለስጋቸው ደግሞ ስለሚለብሱት ይጨነቃሉ እና አሕዛብ ሁሉ በዚህ ጉዳይ ላይ ይጨነቃሉ አለና እናንተ ግን እንደ አሕዛብ መጨነቅ የለባችሁ ምክንያቱም አባታችሁ የሚያስፈልጋችሁን ስለሚያውቅ እናንተ ማድረግ ያለባችሁ በመጀመሪያ ጽድቁን ቀጥሎ መንግስቱን መፈለግ ነው። ጽድቁንና መንግስቱን የምትፈልጉ ከሆነ የሚያስፈልጋችሁ ነገር በሙሉ ይጨመርላችኋል ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስለዚህ የወንጌል ለአብርሃም የተሰበርከው ወንጌል መሰረቱ የእግዚአብሔር ቃል ኪዳን ነው። በሁለተኛ ደረጃ ይሄ ቃል ኪዳን ከኃጢአት የሚነፃው ሰው እንዲነፃ ለኃጢአት የሚሰዋ የእንስሳ መስዋዕትን ያካተተ ነው። አሁን ዘፍጥረት ምዕራፍ 15 ላይ ይሄ ተገልጧል። ከዛ በኋላ ነው አሁን ከዘፍጥረት ምዕራፍ 15 ጀምሮ እስከ አዲስ ኪዳን ድረስ የእንስሳት መስዋዕት በብሉ ኪዳን ነበረ። ምንድን ነው የእንስሳት መስዋዕት አስፈላጊነቱ? ልክ በብሉ ኪዳን በቤተ መቅደስ አንድ ኃጢአተኛ ሰው ወደ ካህኑ ይመጣና በግ ወይም ፍየል ወይም ደግሞ ኮርማ ይዞ ይመጣና ምን ይደረጋል? በእንስሳው ራስ ላይ እጁን ጭኖ ኃጢአቱን እንዲናዘዝ ይደረጋል እና ኃጢአቱን ሲናዘዝ የእንስሳው ነፍስና ሕይወት የኃጢአተኛውን ኃጢአት እንደተሸከመ ተቆጥሮ ደግሞም ተወስዶ ኃጢአተኛው ይገደል ያ እንስሳው ይገደላል። ደሙ በበደለኛው በኃጢአተኛው ሰው ላይና በቤተ መቅደስ ላይ ይረጫል። ከዛ በኋላ ሰውየው ከኃጢአት እንደነፃ ይታሰባል። ይሄ መስዋዕት ቃል ኪዳኑን ተመስርቶ የመጣ መስዋዕት ነው። ማንን ነው የሚያሳየው? ጌታ ኢየሱስ ክርስቶስ በአዲስ ኪዳን ዘመን መጥቶ በቀራኒው መስቀል ላይ ተሰቅሎ የሚያፈሰውን ደም ነው የሚያሳየው። እና አሁን እንግዲህ ለአብርሃም የተሰበከው ወንጌል አንደኛ ቃል ኪዳን፣ ሁለተኛ የመስዋዕት ደም የሚፈሰው ደም ያለበት ነው። በሶስተኛ ደረጃ የእግዚአብሔር ቃል ኪዳንን ባህሪ የሚያሳይ ነው። ይሄ በጣም ጠቃሚ ነው። አሁን ይህንን ስናገር በደንብ አስተውላችሁ እንድሰሙኝ ይፈልጋለሁ። በዚህ ምድር ላይ ቃል ኪዳን የሚባለው ነገር ልዩ ልዩ ባህሪያት አሉት። የመጀመሪያው አንደኛው ባህሪ እግዚአብሔር ከሰዎች ጋር የገባው እግዚአብሔር ከአብርሃም ጋር የገባው ቃል ኪዳን ነው። ይሄ ቃል ኪዳን ምን አይነት ቃል ኪዳን ነው? አንድ አቅጣጫ ያለው ቃል ኪዳን ነው። ስለዚህ አሁን ቃል ኪዳንን ስናስብ አንድ አቅጣጫ ያለው ቃል ኪዳን አለ። ሁለት አቅጣጫ ያለው ቃል ኪዳን አለ። ሶስት፣ አራት፣ አምስት አይነት አቅጣጫ ያለው ቃል ኪዳን አለ። አሁን ይሄ ሁለተኛውን አይነት ቃልኪዳን ሁለት አቅጣጫ ያለውን ሰው ከሰው ጋር የሚኖረው አይነት ቃል ኪዳን ነው። መንግስት ከመንግስት ጋር የሚኖረው አይነት ቃል ኪዳን ነው። ምን ተብሎ ይታወቃል? ባይላተራል ወይም ትራይላተራል፣ ኳድሪላተራል እየተባለ የሚታወቅ አይነት ቃል ኪዳን ነው። አንተ እንደዚህ ብታደርግ እኔ እንደዚህ አደርጋለሁ። በባልና በሚስት መካከል የሚደረግ ቃል ኪዳን እንደዚህ አይነት ነው። ሰው ከሰው ጋር በዘመኔ ሁሉ ከአንቺ ጋር እሆናለሁ፣ በዘመኔ ሁሉ ከአንተ ጋር እሆናለሁ፣ በመከራም በችግርም፣ በመከራም በችግርም፣ ሁለቱም እንደዚህ የሚሉት ቃል ኪዳን ነው። ግን የእግዚአብሔር ቃል ኪዳን እንደዚህ አይነት አይደለም። አንድ አቅጣጫ ያለው ቃል ኪዳን ነው። ቃል ኪዳኑን የሰጠው እግዚአብሔር ነው። ለአብርሃምም ቃል ኪዳኑን የሰጠው እግዚአብሔር ነው። እግዚአብሔር ከሰዎች ጋር ባይላተራል በሆነ ቃል ኪዳን አይገባም። አንድ አቅጣጫ የሆነ ቃል ኪዳን ነው። ምክንያቱም በሶስት ነጥቦች አኳያ ነው እኔ እዚህ ጋ ልነግራችሁ ያሰብኩት። አንደኛ እኛና እግዚአብሔር እኩያዎች አይደለንም። እግዚአብሔር ማን ነው? ፈጣሪ ነው። እኛ ፍጡራን ነን። ስለዚህ እኛ እንደዚህ ብታደርግ እንደዚህ ያደርጋለሁ የሚል ድርድር ውስጥ ልንገባ አንችልም። እግዚአብሔር ከሰው ጋር ድርድር አያደርግም። ሁለተኛ እግዚአብሔር ንጹሕ ቅዱስ ነው። እኛ ደግሞ ኃጢአተኞች ነን። ስለዚህ ከእግዚአብሔር ጋር በዚህም ጉዳይ ላይ ልንደራደር አንችልም። ሶስተኛ እና በጣም ሌላ አስፈላጊ ነጥብ እግዚአብሔር ሁሉን የሚችል አምላክ ነው። እኛ ግን በጣም ውሱንና የተቆጠብንን። ስለዚህ ከእነዚህ ነገሮች አኳያ እግዚአብሔር የገባውን ቃል ኪዳን አንድ አቅጣጫ ቃል ኪዳን አድርጎ ነው የሰጠው። እና ይሄ አንድ አቅጣጫ ቃል ኪዳን አድርጎ መስጠቱ የወንጌላችን መሰረት ነው፣ ይዘቱ ነው። ለአብርሃም የተሰበከው የወንጌል ይዘት ይህንን ነው የሚያሳየው። ይህንን ሲስቱ ነው የገላትያ ሰዎች። እምነት የሚባለው ነገር ይሄ በእግዚአብሔር ዘንድ ተቀባይነት ማግኘት የሚባለው ነገር እምነት ሲደመር የስርዓት ሃይማኖት ነው የሚለው ጋር የመጡት ኦርቶዶክሶች የሳቱት ይህን ነው። ካቶሊኮች የሳቱት ይህንን ነው። እስላሞች የሳቱት ይህንን ነው። ጆሆቫ ዊትነሶች የሳቱት ይህንን ነው። እግዚአብሔር ከማንም ሰው ጋር ቀጥታ ቃል ኪዳን አይገባም። እግዚአብሔር ቃል ኪዳን ሲሰጥ ራሱ የሚያደርገውን ነገር በብቸኝነቱ እሱ የሚሰራውን ነገር ለእኛ ነው ያቀረበልን እና ይሄንን ያቀረበውን ነገር እንዴት አድርገን ነው የምናየው? ልክ አብርሃም እንዳየው አድርገን ነው መመልከት ያለብን። ይሄ የወንጌል መሰረታዊ መሰረታዊ እውነታ ነው። ይሄንን ነው የገላትያ ሰዎች የሳቱት። እግዚአብሔር የገባው ቃል ኪዳን ላይ ሰው ሊጨምርበት አይችልም። ሰው ሊተባበርበት አይችልም። ታዲያ ሰው ምንድን ነው የሚያደርገው የሚለውን ጥያቄ መጠየቅ አለብን። ሰው የሚያደርገው አራተኛው ነጥቤ፣ የአብርሃምና የሰዎች ምላሽ ሁልጊዜ የሚሆነው እምነት ነው። አሁን አብርሃም ምን አደረገ ነው የሚለው አብርሃም አመነ። በማን ቃል ኪዳን? በእግዚአብሔር ቃል ኪዳን። በማን መስዋዕት? በእግዚአብሔር መስዋዕት። በማን ስጦታ? በእግዚአብሔር ስጦታ። እዚ ጋ ነው በዓለም ሰዎችና በአማኞች መካከል ትልቁ ልዩነት ያለው። የዓለም ሰዎች ወይም የሃይማኖት ሰዎች እኔ በሰራው ስራ እግዚአብሔር እኔም ሰርቼ እንዳውም ምን በእኛ ሀገር ኦርቶዶክሶች ምን ይላሉ? እግዚአብሔር አግዙኝ፣ አግዛችኋለሁ ብሏል ይላሉ። ሰምታችሁ ታቃላችሁ። ይነ እርዱኝ ረዳቸዋሉ፣ አይደል? እርዱኝ ረዳቸዋሉ። ሊትራል ይህንን ይናገራሉ። እግዚአብሔር የእኛን እርዳታ አይፈልግም። እግዚአብሔር የሚፈልገው እሱ የሰጠውን እርዳታ በእምነት ምን እንድናደርግ ነው እንድንቀበል ነው። ስለዚህ አብርሃም ወንጌል በተሰበከለት ጊዜ ያደረገው ነገር እግዚአብሔርን አመነ። ከዛ በኋላ እግዚአብሔር ምን አደረገለት? ይህንን እምነቱን ጽድቅ አድርጎ ቆጠረለት። ይሄ ነው የወንጌል መሰረታዊ መሰረታዊ አስኳሉ ወይም ደግሞ ኒኩሌሱ ብትፈልጉ ይሄ ነው። ስለዚህ የአብርሃምና የሰዎች ምላሽ ሁልጊዜ የሚጠበቀው ነገር እምነት ነው። እግዚአብሔር ይህን አድርጓል፣ ይህንን አድርጓል፣ ይሄን አድርጓል፣ ይሄን አድርጓል። ሁሉ ነገር ከሱ መጥቷል። ከእኔ የሚጨመር ነገር የለም። ስለዚህ በእግዚአብሔር ቃል ኪዳን፣ በእግዚአብሔር መስዋዕት፣ በእግዚአብሔር ስጦታ፣ በእግዚአብሔር ደግነት፣ በእግዚአብሔር ፍቅር ልቤን አሳርፋለሁ ብሎ ያንን በእምነት መቀበል ነው። ለዚህ ነው አብርሃም በእግዚአብሔር አመነ፣ በተገለጠለት እግዚአብሔር አመነ፣ ቃል ኪዳን በሰጠው በእግዚአብሔር አመነ፣ በሕያውና በሚሰራ ሁሉም በሚያደርግ በእግዚአብሔር አመነ የሚለውን ነገር ነው አሁን የወንጌሉ ይዘት ይዞ እስከ ዛሬ ድረስ የሚናገረን እና ይህንን ስናገር የእምነትም ሶስት ገጽታዎች ላሳስባችሁ እፈልጋለሁ። ይህ በእግዚአብሔር አመነ የሚባለው ነገር ምንድን ነው? ለመሆኑ ምን ምን ያካትታል የሚለውን ነገር ብትጠይቁ ሶስት ነገሮች እምነት የሚባለው ነገር እንደሚያካትት ላሳያችሁ ፈልጋለሁ። አንደኛ እምነት የሚባለው ነገር የተገለጠውን እውነት እና የተገለጠልንን ነገር እውነት ነው ብሎ አእምሯችን መረዳት እና መቀበል ወይም ማወቅ አለበት። አሁን እምነት የሚባለው ነገር ይሄን የመጀመሪያ ነገር ይጠይቃል። ይሄ የምሰማው ነገር እውነት ነው ብሎ አእምሯችን መቀበል አለበት። ይህንን ሶስቱን ነገሮች እንደዚህ ላስቀምጣቸው። የመጀመሪያው ነገር እውቀት ነው። አእምሯችን ማወቅ አለበት። ይሄ ወንጌል ሲሰበክ ሰው ኃጢአተኛ ነው፣ እግዚአብሔር ለኃጢአተኛ ሰው መስዋዕት አቅርቧል እና በዛ በኩል የመጣ ሰው መዳን ይችላል የሚለውን እውቀት በአይምሯችን መያዝ አለብን። ሁለተኛ ይሄ ያወቅነው እውቀት ትክክል ነው ብሎ አይምሯችን ኮንቪንስድ ሆኖ መቀበል አለበት አምኖ መቀበል አለበት። ሁለተኛውን ሁለቱን ነገሮች የያዘና የተገነዘበ ሰው ምን ያደርጋል? ወደ ሶስተኛው እርምጃ መጥቶ እምነቱን በእግዚአብሔር ላይ ያስቀምጣል ማለት ነው። እውቀት መቀበል፣ ያንን እውቀት ኮንቪንስድ መሆን፣ ቀጥሎ ምን ማድረግ? በዚህ ኮንቪንስድ በሆንበት ባወቅንበት፣ በተረዳነው ነገር እምነታችንን እንመጣል ማለት ነው። ልክ ለአብርሃም የሆነው አብርሃም ያደረገው ይህንን ነገር ነው እና ይሄንን ስናደርግ ነው ያን ጊዜ መንፈስ ቅዱስ በአስደናቂ አሰራሩ በውስጣችን አዲስ ሕይወትን ያበቅላል እና ሰላማችን ይበዛል፣ እረፍታችን ይበዛል ደስታችን ይፍለቀለቃል እና እግዚአብሔር ከእኛ ጋር መታረቁ ማንም ሰው ሳይነግረን የምናውቅ ሰዎች እንሆናለን። ለአብርሃም የተሰበከው ወንጌል ይዘት እነዚህን ነገሮች ያጠቃለለ ነው። አትርሱ። ቃል ኪዳን ላይ ነው የተመሰረተው። ሁለተኛ መስዋዕት ላይ ነው የተመሰረተው የተረጋገጠው። ሶስተኛ ቃል ኪዳኑና መስዋዕቱን የሰጠው ማን ብቻ ነው? ዩኒላተራል በሆነ መንገድ እግዚአብሔር ብቻ ነው። አራተኛ ከኛ የሚጠበቀው እምነት ነው። እምነት ምን ምን ነገሮች እንደሚያካትት ነግሬያቸዋለሁ። እና ይሄ በጣም መሰረታዊ ነገር ነው። እና የሚቀጥለው ርዕሴ ለአብርሃም እና ለእኛ የተሰበከው አንድ ወንጌል ነው የሚል ርዕስ ነው ያለኝ። አሁን ጳውሎስ እዚህ ለገላትያ ሰዎች የሚነግራቸው የአይሁድ አድራጊዎቹ ግራ አጋብተዋችኋል እና ታሪክ አላወቁም ታሪክን መጽሐፍ ቅዱስ ላይ የተጻፈውን ነገር ትኩረት አልሰጡበትም፣ ስተውታል። የተሳሳተ ነገር ነው እየነገሯችሁ ያለው ለአብርሃም የተሰበከው ወንጌልና ለእኛ የተሰበከው ወንጌል አንድ ነው። እንደውም ቁጥር ስምንት ላይ ሲመጣ ምንድን ነው ያለው ጳውሎስ? እነ ቁጥር ስምንትን ላንብብላችሁ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ ምክንያቱም ገላትያ ውስጥ ያሉ ብዙዎቹ አሕዛብ ናቸው። እና በእምነት እንዲያጸድቅ አስቀድሞ አይቶ ገና ጥንት ምን አለ? በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ እና ይልና ቁጥር ዘጠኝ ላይ እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ወንጌል አንድ ነው። ልክ አብርሃም እንዳመነው እኛም ስናምን እናንተም የገላቲያ ሰዎች ስታምኑ ካመነው ከእግዚአብሔር ጋር ካመነው ከአብርሃም ጋር ከእግዚአብሔር ጋር ትታረቃላችሁ። የእግዚአብሔር በረከት ይኖራችኋል። የእግዚአብሔር ሕዝብ ትባላላችሁ። ልዩ ወገን ትሆናላችሁ። እነዚህ ነገሮች ሁሉ ደርድሮ ነው አሁን እዚህ ጋ ጳውሎስ እየተናገረ ያለው እና እዚህ ጋ ሶስት ነጥቦችን ለማስፈር ፈልግ ያለው አንደኛው የተሰበከው ወንጌል አንድ ነው አራቱን ቅድም የተናገርኳቸውን ነጥቦች አስቀምጫቸዋለሁ። ቃል ኪዳን፣ በቃል ኪዳኑ መሰረት ጽድቅ የሚገኘው እግዚአብሔር በሰጠው የምህረት ጸጋ ነው። ያ እግዚአብሔር እባረካለሁ እባረካለሁ እባረካለሁ እባረካለሁ ብሎ የተናገረው ቃል ኪዳን ላይ ነው የተመሰረተው። ይሄ ቃል ኪዳን የሚረጋገጠው በተሰጠው በተደረገው መስዋዕትነት በኩል ነው፣ በጌታችን በኢየሱስ ክርስቶስ እና የቃል ኪዳኑ ባህሪ እና ስራ ሁሉ የመነጨው ከአንድ ምንጭ ነው፣ ከራሱ ከእግዚአብሔር ነው። ይሄንን የያዘ ነው ወንጌላችን። አሁን ወንጌል ሲሰበክ አሁን እዚህ ጋ የመጀመሪያው ላይ ሁለተኛው ላይ ሶስተኛው ላይ ለመናገር ያሰብኩት አንድ ማሳሰቢያ ምንድን ነው፣ እኛ ከዚህም በፊት ብየዋለሁ፣ አራት ወንጌሎች አሉን ትዝላቸዋል፣ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እነዚህ አራት ጸሐፊዎች ናቸው እንጂ ወንጌል አንድ ነው። በአራቱም ወንጌሎች ውስጥ ያለው መልእክት አንድ ነው። ሰው ኃጢአተኛ ነው። ከእግዚአብሔር ጋር መታረቅ የሚችለው በተሰጠው በመሲሁ በኩል ብቻ ነው። እግዚአብሔር ምህረት፣ ቸርነት ለሰው ለማድረግ ፈቅዷል። ምህረት ቸርነቱን ለሰው ለማድረግ ለመባረክ ሰዎችን፣ አንቺን፣ እኔን፣ ሁላችንን ለመባረክ እግዚአብሔር መንገድ አዘጋጅቷል። የመስዋዕትነት መንገድ ነው። ያንን ስጦታ ሰጥቷል። ይህም ብቻ ነው መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራእይ የሚናገረው። እና ወንጌል አንድ ነው። ለአብርሃም የተሰበከው፣ ለአዳምና ለሔዋን የተሰበከው፣ ለእኛ የተሰበከው፣ ለጌታ ኢየሱስ እስከሚመጣ በእውነተኛ አማኞች ዘንድ የሚሰበከው ወንጌል አንድ ነው። ይሄ እንደዚህ ሆኖ ወንጌልን ደግሞ በረከቱን እኛ ልናገኝ የምንችለው በአንድ መንገድ ብቻ ነው። ያም አንድ መንገድ ምንድን ነው? እምነት ነው። ይሄ ብቻ ነው በቃ ያለው። እና ዚህ ሪፎርሜሽን እምነት ውስጥ አምስት ሶላዎች አሉ ይባላል። አምስት ሶላ ማለት ብቻዎች። የመጀመሪያው ሶላ የሚባለው ለሰዎች ልጆች ለአማኞች የሚያስፈልገው ማንኛውም ነገር ምንም ሳይደብቅ በግልጽ የነገረን መጽሐፍ ቅዱስ ብቻ ነው። ሶላ ስክሪፕቹራ ይላሉ። መጽሐፍ ቅዱስ ብቻ ነው ለሕይወታችን ለማንኛውም አቅጣጫ ትምህርት ያለው ሁለተኛው ደህንነት የሚባለውን ነገር ሰው ማግኘት የሚችለው እንዴት ነው? በእምነት ብቻ ነው። ሶስተኛው ይሄ በእምነት ብቻ የሚባለውን ነገር ለማግኘት መታመን በጸጋ ብቻ ነው። በጸጋ ብቻ ነው። ሁለተኛው ይሄ ጸጋውን መቀበያው መንገድ ምንድነው? እምነት ብቻ ነው። ሶስተኛው እምነቱና ጸጋው ይሄ መጽሐፍ ቅዱስ የተመሰረተበት በማን ላይ ብቻ ነው? በክርስቶስ ላይ ብቻ ነው። ሶላ ስክሪፕቹራ፣ ሶላ ግራቲያ፣ ሶላ ፊዴ ወይም እምነት ብቻ፣ ቀጥሎ ክርስቶስ ብቻ ነው። ይህንን ሁሉ ነገሮች የምናገኘው በክርስቶስ ብቻ ነው። እና ክብር ደግሞ ለማን ነው? በመጨረሻ ለእግዚአብሔር ብቻ ነው። ለፓስተር አይደለም፣ ለጳጳስ አይደለም፣ ለማንም አይደለም። ለደህን በደህንነታችን ዙሪያ ቃል ኪዳኑን ያመጣው ለእኛ ወንጌልን የሰበከው እግዚአብሔር ብቻ ነው። ክብሩም መውሰድ ያለበት እግዚአብሔር ብቻ ነው። ስለዚህ የገላትያ መጽሐፍ የቀረበው ያንን መሰረታዊ ነገር ለማስረዳት ነው። ሰው የሚጸድቅበት የወንጌል እምነት በብሉይ ኪዳንም በአዲስ ኪዳንም አንድ ነው። ይህንን እኔ ስናገር አንዳንድ ማሳሰቢያዎችን ልንገራቸው። አንዳንድ በጣም ጥሩ የሆኑ ሰዎች አሉ፣ አንዳንድ ማቃቸው ሰዎች በጣም ጥሩ ስራ የሚሰሩ ግን በብሉይ ኪዳንና በአዲስ ኪዳን ላይ የተሳሳተ እምነት ነው ያላቸው። የብሉይ ኪዳኑ እግዚአብሔር ልዩ እግዚአብሔር ነው። የአዲስ ኪዳኑ እግዚአብሔር ልዩ እግዚአብሔር ነው። የአዲስ ኪዳኑ እና የብሉይ ኪዳኑ እግዚአብሔር የተለያዩ ናቸው። የአዲስ ኪዳኑ እግዚአብሔር ጨካኝ፣ ፈላጭ ቆራጭ፣ ገዳይ ነበረ፣ የአዲስ ኪዳኑ እግዚአብሔር ደግሞ በጣም ፍቅር የሞላው ደግ እግዚአብሔር ነው ብለው ይናገራሉ። ያ ውሸት ነው፣ የተሳሳተ እምነት ነው። የብሉይ ኪዳኑ እግዚአብሔር እና የአዲስ ኪዳኑ እግዚአብሔር ያው አንዱ እግዚአብሔር ነው። እና እነዚህ ሰዎች ምንም ጥሩ ስራ እየስሩ ይህንን ዳይኮቶማይዝ አድርገው ከፋፍለው የሚናገሩ ከሆነ ትልቅ ስህተት ተሳስተዋል ማለት ነው። የገላትያ ቤተ ክርስቲያን እየተናወጠ የነበረው እነዚህን ሁሉ እውነቶች በመጣል ነበረ እና እንግዲህ ሐዋርያው ቅዱስ ጳውሎስ የሚናገረው ከጥንት ለአብርሃም የተሰበከው ስብከት የአይሁድ አድራጊዎቹ እንደሚሉት አልነበረም። እናንተ አባታችን የምትሉት አብርሃም የጸደቀው እናንተ እንደምትሉት እምነት ሲደመር የተለያዩ ነገሮች ሳይሆን በእምነት ብቻ ነበረ። እንዳውም እናንተ የምታነሱት ግርዛት የሚባለው ነገር የጀመረው ምናልባት ምናልባት እኔ አሁን ጊዜውን ካልኩሌት ሳደርገው ዘፍጥረት ምዕራፍ 12 ላይ ነው። አብርሃም መጽደቅ የጀመረው ጸደቀ ተብሎ የታወቀው ዘፍጥረት ምዕራፍ 15 ላይ ነው። ምዕራፍ 17 ላይ ስትመጡ ግርዛት ተጀመረ ማለት ኦልሞስት ከሃያ አምስት ዓመት በኋላ ነው አብርሃም ከጸደቀ በኋላ። ስለዚህ እናንተ የምትናገሩት አይሁድ አድራጊዎቹ ከመጽሐፍ ቅዱስ ሀሳብ ውጪ የተለየ ትክክል ያልሆነ ነገር ነው ነው እያላቸ ያለው እና ለአብርሃም የተሰበከውና ለእኛም የተሰበከው አንድ ወንጌል ነው። ሁለተኛ እዚህ ጋር የምናገርበት መዳን የሚገኘው በአንድ መንገድ ብቻ ነው። የተለያየ የመዳኛ መንገድ የለም። ለዚህ ነው ጌታችን ኢየሱስ ክርስቶስ እኔ መንገድ ነኝ እኔ ህይወት ነኝ እኔ እውነት ነኝ በእኔ በስተቀር ወደ አብ ማንም ሰው መግባት አይችልም የደህንነት መንገድ አንድ ብቻ ነው ይህን ነው ብሉይ ኪዳንም አዲስ ኪዳንም የሚያሳየው እና የኛ ስራ ምንድን ነው መሆን ያለበት በዛ በደህንነት መንገድ ላይ እምነታችንን መጣልና በዛ ውስጥ መግባት ነው ያበረ ደግሞ ክፍት ነው። ሶስተኛ ለአብርሃምና ለእኛ የተሰበከው አንድ ነው በሚለው የምናገረው በእምነቱ የሚገኘው ውጤት አንድ ነው። ይገርማቸዋል በእምነቱ የሚገኘው ውጤት አንድ ነው። አሁን ሐዋርያው ቅዱስ ጳውሎስ ለእነዚህ ሰዎች ሲናገር ምንድን ነው ያለው? እንደዚህ እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ብሎ። እንዳውም ቁጥር ሰባት ላይ እንደዚህ ብሏል። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። እናንተ አይሁዳዊ ለማድረግ የምትለፉ ሰዎች አንድ ነገር ማወቅ አለባችሁ። ከእምነት የሆኑት የማን ልጆች ናቸው? የአብርሃም ልጆች ናቸው። ምክንያቱም አብርሃም ከእምነት ነበረ። ስለዚህ ማንም ሰው በእግዚአብሔር የማዳን መንገድ ካመነ የአብርሃም ልጅ ነው የሚባለው። እናንተ የአብርሃም ልጆች ናችሁ። ልክ ድሮ ቅዱሳን ጻድቃን እንደነበሩት እንደ አይሁዳውያን ማለት ነው። እኔና እናንተ የአብርሃም ዘር ውስጥ ነው የምንገባው። ይህንን ገላትያ እየደጋገመ እየደጋገመ ይናገራል። እና በየቴክስቱ በደረስንበት ቦታ ይህንን እንደገና ለማስረጽ እሞክራለሁኝ እና እና እንግዲህ ከእምነት የሆኑት የአብርሃም ልጆች ናቸው። በጣም ማወቅ ያለባችሁ ነገር ከእምነት የሆኑት እነዚህ የአብርሃም ልጆች ናቸው። እና ቁጥር ዘጠኝ ላይ ደግሞ ሲመጣ እንደዚህ ከእምነት የሆኑት የአብርሃም ልጅ መሆን ብቻ አይደለም ከአብርሃም ጋር አብረው ምን ይሆናሉ? ይባረካሉ። የሚባረኳቸው ይባረካሉ። እነሱ ይጠበቃሉ። በእግዚአብሔር የመንግስተ ሰማይ ወራሾች ይሆናሉ። በጣም የሚደንቅ ነገር ነው። የአብርሃም በረከት እንዲኖራችሁ ትፈልጋላችሁ? አብርሃም በታሪክ በጣም የታወቀ የተባረከ ሰው ነው። አንዳንዶች የክርስትና የእስልምናና የአይሁዶች አባት ነው ብለው ይናገራሉ። ይሄ ውሸት የሆነ አነጋገር ነው። ለአይሁዶች አባት ነበር። አብርሃም የክርስትናም መሰረት በመሆን ለክርስቲያኖች የእምነት አባት ነው እና ልክ ይህንን እምነት አብርሃም ያመነውን እምነት ስታምኑ እናንተ የአብርሃም ልጆች ትሆናላችሁ ልጅ መሆን ብቻ አይደለም የአብርሃም በረከት ይመጣላቸዋል። ቅድም የተናገርኳቸው መንፈሳዊ በረከት፣ ምድራዊ በረከቶች በሙሉ የእኛ ይሆናሉ ማለት ነው እና በጣም አስደናቂ እውነት ነው እና አስቡት ይህንን ገላትያ ምዕራፍ ሶስትን ስታነቡ ከቁጥር ስድስት እስከ ዘጠኝ ያለውን ደጋግማችሁ ደጋግማችሁ እዩት እና በጣም አስደናቂ እውነተኛ የሆነ አስደናቂ እውነት አለበት እና የመጨረሻ ማጠቃለያ ነጥቤ አሁን ከዚህ ከቁጥር ስድስት እስከ ዘጠኝ ላይ በተገለጠው መሰረት ምንድን ነው መማር ያለብን? ምን እንማራለን የሚለው የመጨረሻ ነጥቤ ነው እና ይህንን ጥቂት ተናግሬበት በጸሎት ደመድማለሁ። ምን እንማራለን? አይሁድ አድራጊዎቹ የገላትያን ሰዎች ይህንን እንዲስቱ ጥረት ያደርጉ ነበረ እና እኛ ግን መሳት የለብንም። ማንም ሰው መጥቶ ወይም ማንም ሰው በየትኛውም ቦታ ቢያገኘን የክርስትና እምነት፣ እምነት ሲደመር ስራ ነው፣ እምነት ሲደመር ስርዓት ነው ብሎ ቢነግረን፣ የተለያዩ የስህተት እንቅስቃሴዎች በአሁኑ ጊዜ አሉ። ማመንና መቀበል የለብንም። መጽሐፍ ቅዱሳዊ ገለጻው እንደዚህ ስለሆነ እንዳውም እኔ እዚጋ አንዳንድ ነጥቦችን ተናግሬያለሁ። ወንጌልን በተሳሳተ መንገድ የተገነዘቡ ሰዎች የተለያየ አስተያየትን ይሰጣሉ። አንዳንዶች መጤ ነው ይሄ ወንጌል ይሄ የወንጌል እምነት ብለው ይናገራሉ። እንደምታዩት መጤ ሃይማኖት አይደለም፣ ጥንታዊ ሃይማኖት ነው፣ መጽሐፍ ቅዱሳዊ ሃይማኖት ነው። እና ሁለተኛ አንዳንዶች ደግሞ ያልተነገረውን በመጨመር ዘመናዊ ሊያደርጉት ይሞክራሉ። አሁን በፕሮቴስታንቱ ውስጥ ያለው አደጋ ይሄ ነው። መጽሐፍ ቅዱስ ላይ ያልተነገረውን ነገር በመጨመር ዘመናዊ ለማድረግ ይሞክራሉ። አሁን ዘመናዊ ለማድረግ እና የዓለምን ኮተት በሙሉ ወደ ቤተ ክርስቲያን በማምጣት እና ይሄም ስተት ነው። ስለዚህ ዘሴፈስት በጣም ጤናማው የሚያዋጣው መንገድ መጽሐፍ ቅዱስ የሚለው ላይ ብቻ መመርኮዝ እና በዛ መሰረት እግዚአብሔርን ማምለክ ነው እንደዚህ ከሆነ አንከስርም። እንግዲህ እኔ እዚህ ጋር ያልኩት እኛ ግን በእግዚአብሔር ቃል መሰረት ነገሮችን መመርመር አለብን፣ ነገሮችንም ልንኖርባቸው መቻል አለብን እና ሌላው የተናገርኩት ነገር እዚህ ጋር ምንድን ነው ወንጌል ሁልጊዜ ሁልጊዜ አዲስ ነው። በዘመኑ ላሉ ሰዎች ሁል ጊዜ ዘመንና ስልጣኔ ሳይገድበው የተሰጠ የሚለውጥ የእግዚአብሔር ኃይል ያለበት ነው። በጣም የሚገርም ነው። ይህንን ስናገር ሁለት ነገር እንድታስቡልኝ እፈልጋለሁ። አንደኛ የሰዎች ህይወት ከዘፍጥረት ጀምሮ ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ የሰው ልብ ያው ኃጢአተኛ ነው። የሰው ልብ አልተቀየረም። የሰውን ልብ የሚቀይር ቴክኖሎጂ የለም፣ ደግሞም አይኖር። እስካሁን ድረስ ቴክኖሎጂ የሰው ልብ አልቀየረውም። ደጋግሜ ስናገር ሰምታችኋል። እዚህ አንዳንድ ጊዜ ጠዋት እዚህ ፓስተር መጥቶ ዛሬ አስራ አራት ወጣቶች ድረግ ሲያጨሱ ተገኝተው ድረግ ሲያዘዋውሩ ተገኝተው ብዙዎቹ ነጮች ናቸው ተያዙ፣ ታሰሩ። ሰዎች በዚህ ቦታ ሌሊት ላይ በጣም አሰቃቂ የሆነ ወንጀል ተፈጥሯል። ሰዎች ተገዳደሉ። በጣም የሚያሳዝን ነው ብሎ ሲናገር ሰምቼው አውቃለሁ። በጣም በተደጋጋሚ የተለያዩ ወንጀሎች የሰውን ልብ ዘመናዊነት አልቀየረውም። እንደውም እየዘቀጠ እየሄደ ነው። በተለይ እኔ አሁን በጣም የምፈራውን ነገር ልንገራችሁ። አሜሪካ ከእግዚአብሔር ክልል ውጪ እየሄደች ስለሆነ ወጣቶቹ በጣም ጸረ እግዚአብሔር እንዲሆኑ እየተደረገ ስለሆነ፣ በተለይ ይሄ ተመሳሳይ ፆታ ጋብቻን በተመለከተ በትምህርት ቤት የሚሰጠው ትምህርት አሜሪካ በማንኛውም ማቅጣጫ የማይሳካላት አገር እንደምትሆን ነው የማስበው። ለምሳሌ አሁን ከባድ ከባድ ጦርነቶች እንደሚኖሩ ይታሰባል። አሜሪካኖች በጦር በጣም ከሌላው የላቀ ደረጃ ላይ እንደደረሱና ሌላውን አገር እንደፈለጉት ሊያደርጉ እንደሚችሉ በጦር ቴክኖሎጂያቸው ይናገራሉ። ግን ተዋጊዎቻቸው ተመሳሳይ ፆታ ኃጢአት ውስጥ ያሉ እስከሆኑ ድረስ ሁልጊዜ በወጡበት ቦታ እንደሚሸነፉ አምናለሁ። እኔ ይህንን እንደ ትንቢት ልትወስዱ ትችላላችሁ፣ ግን እውነት ነው። እግዚአብሔር ከኃጢአተኛ መንግስትና ከኃጢአተኛ ሕዝብ ጋር ሆኖ አያውቅም። ኃጢአተኞች ድል ነስተው አያውቁ። እና አሜሪካንን የሚያጋጥማት የወደፊት አዘቅትና ጥፋት ይሄ ነው ተብሎ ሊገመት አይቻልም። እና እኛ ግን በእግዚአብሔር እስከሆነ ድረስ በአብርሃም አምላክ በእግዚአብሔር እስካመንን ድረስ እንደዚህም አይነት ጥፋት ባንጃበበበት ሀገር ውስጥ እንኳን ልንጠበቅ ልንከለል እንችላለን። እና ወንጌል የተለወጠ አይደለም የሚለወጥም አይደለም እና ሁለት ጥቅሶች እዚህ ጋር አስቀምጬላችኋለሁ አንደኛው ሮሜ ምዕራፍ 1 ቁጥር 16 ላይ ያለው ነው ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ሲናገር በክርስቶስ ወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ብሎ ተናግሯል ለሚያምኑ ሁሉ የእግዚአብሔር ኃይል ልክ አብርሃም እንደዳነ የእግዚአብሔር ኃይል በውስጣቸው ተገልጦ የሚያምኑትን ሰዎች ያድናቸዋል፣ ይጠብቃቸዋል፣ የአብርሃምን በረከት ይሰጣቸዋል። ሁለተኛው ጥቅስ ማርቆስ 16 ቁጥር 8 ላይ ጌታ ኢየሱስ ክርስቶስ እንደተነሳ የተናገረው ነገር ነው። ማርቆስ 16 ቁጥር 8 ላይ ጌታ ኢየሱስ እንዲህ አለ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ወንጌል ስንት አይነት ባህሪ ያለው? እዚህ ጋር ሶስት አይነት። አንደኛ ለዘላለም ድህነት ወይም ለዘላለም መዳን የታሰበ የታቀደ የተዘጋጀ ነው። ሁለተኛ የማይለወጥ ነው። ቅድም ሰዎች ሊለውጡት ሞክረዋል። በዘመናዊነት፣ በሙዚቃ፣ በግርግር፣ በተለያየ የስህተት አመለካከት አስተሳሰብ፣ ግን ወንጌል አይለወጥም። ሶስተኛ ቅዱስ ነው፣ አለ ይሄ ጸሐፊ ሲናገር። ለዘላለም ደህንነት የተሰጠ ነው። የማይለወጥ ነው። ቅዱስ ወንጌል ነው። ደግሞ የተላከው ከፀሐይ መውጫ እስከ መጥለቂያው ነው ማለት በዓለም ሁሉ ውስጥ የተሰራጨ ነው። በተለይ አሁን ኢንተርኔት ባለበት ዘመን ወንጌል አልሰማሁም የሚል ሶሻል ሚዲያ በበዛበት ዘመን የወንጌል ነገር አልደረሰኝም የሚል ሰው ሊኖር አይችልም። ስለዚህ ከፀሐይ መውጫ እስከ መጥለቂያው ድረስ ተሰራጭቷል። ሌላው የምናገረው ምን እንማራለን ከሚለው ወንጌል ልዩ ክብር እንዳለው ነው። በጣም የከበረ እምነት ነው ይሄ እምነት፣ መጽሐፍ ቅዱሳዊው እምነት። ይህንን ስናገር ሉክ የወንጌልን ቃል ኪዳን የወንጌልን መስዋዕት የወንጌልን አንድ አቅጣጫ የሆነ ስጦታ የሰጠው ማን ነው? እግዚአብሔር ነው። ጌታ ኢየሱስ ክርስቶስ እንዲመጣ ከሰማይ ከአብ ከወልድ ከመንፈስ ቅዱስ አንዱ የሰውን ስጋ ለብሶ የመጣበት ምክንያት ይህ የሰው ማዳን የወንጌል ስራ እጅግ በጣም የከበረ በመሆኑ ነው። ስለዚህ ወንጌል በጣም የከበረ መልእክት ነው። ዋጋ ተከፍሎበታል። በራሱ በእግዚአብሔር ነው የመጣው ወንጌል። ጌታ ኢየሱስ ክርስቶስ መስቀል ላይ እንዲሰቀልና ራሱን እንዲሰጥ አድርጓል እና አሕዛብ ሁሉ እንዲመጡና ሰላም፣ እረፍት፣ እርካታ እና ደስታ፣ የዘላለም ህይወት በመጨረሻ እንዲያገኙ የተሰበከ ወንጌል ነው እና በጣም ክቡር እንደሆነ እንድታስቡ ነው። ዝም ብሎ ነገር አይደለም። ወንጌል ክቡር ነው። ስለዚህ ምን ማድረግ አለብን? የመጨረሻ ማሳሰቢያ በዚህ በወንጌል ማመን አለብን። እምነታችንን በጌታ ላይ ማድረግ አለብን። ወንጌልን ልንወደው፣ ልናጠናው፣ ልናነበው ሁልጊዜ በአይምሯችንና በልባችን ልናሰላስለው ይገባናል እና እነዚህን ነገሮች እንድናይ ነው ዛሬ ገላትያ ምዕራፍ ሶስት ላይ ባለው እውነት የተዘጋጀውት። የሰራዊቱ ጌታ እግዚአብሔር ይባርካችሁ። ይህንን አስደናቂ እውነት በልባችሁና በመንፈሳችሁ ያስቀምጥላችሁ። እግዚአብሔርን እናመሰግናለን።